ትንቢተ ሚኪያስ ምዕራፍ አራት በመጨረሻውም ዘመን የእግዚአብሔር ቤት ተራራ በተራሮች ራስ ላይ ጸንቶ ይቆማል፣ ከኮረብቶችም በላይ ከፍ ከፍ ይላል። አሕዛብም ወደ እርሱ ይጐርፋሉ። ከጽዮን ሕግ ከኢየሩሳሌምም የእግዚአብሔር ቃል ይወጣልና ብዙዎች አሕዛብ ሄደው፣ ኑ ወደ እግዚአብሔር ተራራ ወደ ያዕቆብም አምላክ ቤት እንውጣ፣ እርሱም መንገዱን ያስተምረናል በፍለጋውም እንሄዳለን ይላሉ። በብዙዎችም አሕዛብ መካከል ይፈርዳል በሩቅም ባሉ በብርቱዎች አሕዛብ ላይ ይበይናል። ሰይፋቸውንም ማረሻ ጦራቸውንም ማጭድ ለማድረግ ይቀጠቅጣሉ። ሕዝቡም በሕዝብ ላይ ሰይፍ አያነሳም። ከእንግዲህም ወዲህ ሰልፍ አይማሩም። የሰራዊት ጌታ የእግዚአብሔር አፍ ተናግሮአልና፣ ሰው እያንዳንዱ ከወይኑና ከበለሱ በታች ይቀመጣል፣ የሚያስፈራውም የለም። ሕዝቡም ሁሉ እያንዳንዱ በየአምላኩ ስም ይሄዳል እኛም በአምላካችን በእግዚአብሔር ስም ለዘላለም እንሄዳለን። በዚያን ቀን አንካሳይቱን እሰበስባለሁ ይላል እግዚአብሔር፣ የባከነችውንና ያስጨነቅኋትንም አከማቻለሁ። አንካሳይቱንም ለቅሬታ ወደ ሩቅም የተጣለችውን ለብርቱ ሕዝብ አደርጋታለሁ። ከዚያም ወዲያ እስከ ዘላለም ድረስ እግዚአብሔር በጽዮን ተራራ በእነርሱ ላይ ይነግሣል። አንተም የመንጋ ግንብ ሆይ የጽዮን ሴት ልጅ አምባ ወደ አንተ ትመጣለች፣ የቀደመችው ግዛት የኢየሩሳሌም ሴት ልጅ መንግሥት ትደርሳለች። አሁንስ ለምን ትጮኺአለሽ? እንደምትወልድ ሴት ምጥ ያደረሰብሽ ንጉሥ ስለሌለሽ ነውን? ወይስ መካሪ ስለ ጠፋብሽ ነውን? የጽዮን ልጅ ሆይ እንደምትወልድ ሴት አምጠሽ ውለጂ። አሁን ከከተማ ትወጪአለሽና፣ በሜዳም ትቀመጫለሽ፣ ወደ ባቢሎንም ትደርሻለሽ በዚያም ያድንሻል። በዚያም እግዚአብሔር ከጠላቶችሽ እጅ ይቤዥሻል። አሁንም ርኩስ ትሁን አይናችንም ዐይናችንም በጽዮን ላይ ይይ የሚሉ ብዙ አሕዛብ በአንቺ ላይ ተሰብስበዋል። ነገር ግን የእግዚአብሔርን አሳብ አያውቁም ምክሩንም አያስተውሉም። እንደ ነዶ ወደ አውድማ አከማችቶአቸዋልና የጽዮን ልጅ ሆይ ቀንድሽን ብረት ጥፍርሽንም ናስ አደርጋለሁና ተነሺ አሂጂ ብዙ አሕዛብንም ታደቅቂአለሽ ትርፋቸውንም ለእግዚአብሔር ሀብታቸውንም ለምድር ሁሉ ጌታ ትቀድሻለሽ።